ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ5 ሜትር ባንድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፍላቸው ስርጭት ጀመረ። ቅዳሜ መስከረም 26 2011 ዓ.ም የዴሞክራሲ ምህዳር የማስፋት ትልማችንና ጅምራችን የኢስሙላ ስላልሆነ የምርጫ ቦርድ፣ የሰብአዊ ባንክ ኮሚሽን፣ ሌሎች ይህንን ተግባር ለማሳለጥ የተቋቋሙ ተቋማት በአመራር እንዲጠናከሩ አሰራራቸው ዘመናዊ እንዲሆን መጪው ምርጫ በሕዝብ በሚፎካከሩ ፓርቲዎች በሚታዘቡን ሌላ እት ወንድም ሀገሮች ሁሉ የኢህአደግ ሊቀመንበር ዶክተር አብይ አህመድ ናቸው። የድርጅታቸው 11ኛ ጉባኤ ትናንት ተጠናቋል ዛሬ በይፋ ተዘግቷል ይዘናቸዋል ከጉባኤው ታዛቢዎችም አነጋግረናል ምርጫ ቦርድን ነጻ በማድረግ በኩል ገና አልተጀመረም፣ ምንም ስራ ፍርድ ቤቶች በኩል ገና ምንም አልተጀመረም። ምርጫ ቦርድ ሲባል ባይዘወይ እስከ ታች ድረስ ይሄ የካድሬ መዋቅር ታች ድረስ ምርጫውን የሚያስፈጽመው ኮረጆ የሚገለብጠው ማለት ነው። እሱን ሙሉ በሙሉ ማጥራት ላይ ገና ምንም አልጀመርንም። ይሄ እንግዲህ አብረን የምንሰራው ነው፣ የፍርድ ቤቶች ጠቅላላ የፍትህ ተቋማት፣ ይህም በአጠባቂ ጠረሙስና ሚዲያዎች። ስለዚህ ዴሞክራሲን ማስፋት ላይ ተስፋው ነው እንጂ ያለ ስራው ገና አልተጀመረም ማለት ይቻላል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ዝብታቸውንና የሚጠብቁትንም ተናግረዋል። አብራችሁን ቆዩ። የማስተናገዳችሁ አዲሱ አበበ ነኝ። ሰለሞን አባተ ለዛሬ የፕሮዲሰሩን ቦታ ተክቶ ከልዩ ልዩ ዝግጅቶች ጋር ተሰይሟል። ፊት ለፊቴ የምሽቱን ዋና ዋና ዜና ላስቀድምኔ በአዋሳ ከተማ ለሶስት ቀናት የተካሄደው አስራ አንደኛው የኢህአደግ ጉባኤ ሊቀመንበሩን ምክትል ሊቀመንበሩን በመምረጥ እንዲሁም ልዩ ልዩ ውሳኔዎችን በማሳለፍ ትላንት ተጠናቋል። ዛሬ በይፋ ተዘግቷል። በዚሁ መሰረት ጠቅላይ ሚኒስትር አብይ አህመድን የግንባሩ ሊቀመንበር አቶ ደመቀ መኮንንን ምክትል አድርጎ የመረጠው ጉባኤ ሲጠናቀቅ ዶክተር አብይ በንግግራቸው በድጋሜ እንዳገለግል ስለተመረጥኩ አመሰግናለሁ ብለዋል። ይህንን ድንቅ ህዝብና ታላቅ አገር ደግሜ ማገልገል እንድችል እድል ስለሰጠኝ የአስራ አንደኛው ድርጅታዊ ጉባኤ፣ ኢትዮጵያን እና ድንቅ ህዝቦቿን ማገልገል መታደል ስለሆነ በፍጹም ታማኝነት የተሰጠኝን ኃላፊነት የምወጣ መሆኑን ላረጋግጥላችሁ እወዳለሁ። አድማጮች፣ የጠቅላይ ሚኒስትር አብይን ንግግር ከዜናው በኋላ እናሰማለን። የዩናይትድ ስቴትስዋ ቀዳማዊት እመቤት ሚላንያ ትራምፕ ዛሬ ቅዳሜ ግብጽ ገቡ። ፕሬዚዳንት አብዱልፋታህ አልሲሲ እና ባለቤታቸው ኢንስቲስዋርም ከፍተኛ አቀባበል አድርገውላቸዋል። ቀዳማዊት እመቤት በፕሬዝዳንታው ቤተ መንግስት ረፍት ካደረጉና ካይሮ በሚገኘው የዩናይትድ ስቴትስ ኤምባሲ ጎራ ካሉ በኋላ በፒራሚድና በሌሎች ስፍራዎች ወደተዘጋጀው የጉብኝት ፕሮግራም ያመራሉ ተብሏል። ለቀዳማዊት እመቤት የአራት አፍሪካ አገሮች ጉብኝት ግብጽ የመጨረሻዋ ስትሆን ቀደም ባለ ጉብኝታቸው ኬንያ ውስጥ ሁለት የወላጅ አልባ ህጻናት ማሳደጊያን መጎብኘታቸው ታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ቅዳሜ ጃፓን ሲገቡ ከጠቅላይ ሚኒስትሩ ሺንዞ አቤና ከውጭ ጉዳይ ሚኒስትሩ ታሮ ኮኖ ጋርም ተገናኝተዋል። ትናንት አርብ ወደ ሲያ ያቀኑት የአሜሪካው ከፍተኛ ባለሥልጣን በሰጡት ቃል የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ቀጣይ ስብሰባቸውን የትና መቼ ሊያደርጉ እንደሚችሉ አማራጮችን ለማመቻቸት ማቀዳቸውን ተናግረዋል። የእስያ ጉዟቸው ወደ ሰሜን ኮሪያ ለአራተኛ ጊዜ ጎራ እንደሚያደርጋቸውና በዚያውም ከፕሬዚዳንቱ ኪም ጆንግ ኡን ጋርም እንደሚገናኙ ተናግረዋል። የይግባኝ ሰሚው ፍርድ ቤት ዳኛ የነበሩት ብሬት ኮቫኖ ለጠቅላይ ፍርድ ቤት መመረጣቸውን የዩናይትድ ስቴትስ የመወሰኛው ምክር ቤት ዛሬ ያጸድቃል ተብሎ ይጠበቃል። ዳኛ ካቫኖ ላይ በቀረቡት የወሲብ ወከባና የምግባር ብልሹነት ጥያቄ የተነሳ ጉዳዩ ለበርካታ ቀናት ሲያወዛግ መቆየቱ አይዘነጋም። ዳኛ ካቫኖ ለጠቅላይ ፍርድ ቤት ሊመረጡ ይገባል የሚለውን ክርክር ይበልጥ ያጎላው ትናንት አርብ ሪፐብሊካኗ ሴናተር ሱዛን ኮሊንስ እና ዲሞክራቱ ጆን ማንሺን ድምጻቸውን እንደሚሰጧቸው ይፋ ካደረጉ በኋላ ነው። ሁለቱም ደጋፊዎቻቸው በሴኔቱ ምክር ቤት ቀርበው በሰጡት ቃል በቂ ማስረጃ ባልተገኘበት ሁኔታ ከቫኖን ከታጩበት ቦታ ማስቀረት ተገቢ አይደለም ብለዋል። ባለፈው ሳምንት ማዕከላዊ ሱላዌሲ ውስጥ በደረሰው ርዕደ ምድርና ሱናሚ ለተጎዳው 191ሺህ የኢንዶኔሽያ ህዝብ ዓለም አቀፉ ማኅበረሰብ 50 ነጥብ 5 ሚሊዮን ዶላር እንዲረዳ የተባበሩት መንግሥታት ድርጅት ጠየቀ። የተባበሩት መንግሥታት ትናንት አርቢፋ ባደረገው ዕቅዱ ፕሮግራሙን ከኢንዶኔዥያ መንግስት ጋር በማቀናጀት እንደሚያከናውን አመልክቷል። ድርጅቱ እንደገለጠው ዓለም አቀፉ ማህበረሰብ እርዳታውን በቀጣዮቹ ሦስት ሳምንታት እንዲያቀርብ ይጠበቃል ብሏል። ባለፈው አርብ ማዕከላዊ ሱላዌሲ ውስጥ በደረሰው ርዕደ ምድርና ሱናሚ የሞተው ህዝብ ቁጥር ወደ 1649 ከፍ ያለ ሲሆን በ2500 ሰዎች ላይ የመቁሰል አደጋ ደርሷል። በአደጋው 113 ሰዎች የደረሱበት አልታወቀም። ወደ 70 ሺህ ያህል ደግሞ ከቤት ንብረታቸው ተፈናቅለዋል። በመጨረሻም ሮሜኒያ ጋብቻን አስመልክቶ በህገ መንግስቷ ላይ ለውጥ እንደሚያስፈልግ በቀረበው ሐሳብ ላይ ህዝቡ ለሁለት ቀን ድምፅ እንደሚሰጥ ተገለጠ። በዚሁ መሠረት የሚሻሻለው ህገ መንግስት ጋብቻ በወንድና በሴት መካከል እንጂ በሁለት እጮኛሞች መካከል ብቻ የሚደረግ ጥምረት አለመሆኑን የሚደነግግ ይሆናል ማለት ነው። ሮማንያ ውስጥ የተመሳሳይ ጾታ ጋብቻ ህገ ወጥ መሆኑ ይታወቃል። ተቼዎች እንደሚሉት በሚሻሻለው ህገ መንግስት ላይ የሚቀመጠው የጋብቻ ትርጉም ከእንግዲህ የተመሳሳይ ጾታ ጋብቻን የማይቻል አድርጎታል ብለዋል። ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የቅዳሜ መስከረም 26 2011 ዓ.ም ምሽት ልዩ ፕሮግራም ነው። የተለያዩ ሀገሮች ለምሳሌ ህንድ፣ ኮሪያ፣ ቻይና ዳያስፖራ ፕሮፌሽናሎቻቸውን በሚገባ ተጠቅመዋል በሚገባ። ስለዚህም ነው አሁን ሀያል እየሆኑ ያሉት። እኛም ጋር ያንን ማድረግ እንችላለን። ኢትዮጵያ በውጭ ካሉ ልጆቿ የእውቀት ሀብት በሚገባ እንድትጠቀም ድልድይ ሆኖ ለመስራት የሚንቀሳቀስ አባይድ አላያንስ ፎር ብሬን ድሬን ኤንድ ኢኖቬቲቭ ዴቨሎፕመንት የሚል ድርጅት መስራች ናቸው። አነጋግረናቸዋል። አብራችሁን ቆዩ አሁን ወደ መጀመሪያው ዝግጅት እንዘልቃለን። ኢህአደግ አስራ አንደኛውን የድርጅታዊ ጉባኤ ዛሬ በይፋ ዘግቷል። ቀደም ሲል በዜናው ላይ እንደገለጽነው ጉባኤው በድጋሚ የመረጣቸው ሊቀመንበሩ ዶክተር አብይ አህመድ ያደረጉትን ንግግር ሙሉ ቃል ቀጥሎ እናቀርባለን። አስራአንደኛው የኢህአዴግ ድርጅታዊ ጉባኤ በውቢቷ ከተማ በሐዋሳ ላለፉት ሦስት ቀናት ሲያደርግ የነበረውን ለሚቀጥሉት ሁለት ዓመት ተኩል መንግሥታችን የሚመራበትን ስትራቴጂዎች፣ ታክቲኮች፣ አቅጣጫዎች ያመላከተበትና ፍሬያማ ውይይት ከማድረጉን ባሻገር ይህንን ድንቅ ሕዝብና ታላቅ አገር ደግሜ ማገልገል እንድችል እድል ስለሰጠኝ የአስራ አንደኛው ድርጅታዊ ጉባኤ ኢትዮጵያን እና ድንቅ ሕዝቦቿን ማገልገል መታደል ስለሆነ በፍጹም ታማኝነት የተሰጠኝን ኃላፊነት የምወጣ መሆኑን ላረጋግጥላችሁ እወዳለሁ። በውይይታችን ካየናቸው አንኳር አንኳር ጉዳዮች አንደኛው የሰላም ጉዳይ ነው። ሰላም በእጃችን በቤታችን፣ በደጃችን ያለ የማንገዛው በስርዓት የማንጠብቀው ከሆነ ግን ዋጋ የሚያስከፍል በመሆኑ በመንግሥት በኩል የሰላም ተቋም እንደ አዲስ ለማደራጀትና በጠንካራ አመራሮች ትኩረት ሰጥተን ለመሥራት በህዝብ በኩል በተለይም የአገር ሽማግሌዎች፣ የጎሳ መሪዎች፣ ወጣቶች፣ ምሁራን፣ የሃይማኖት አባቶች በነጻ የተሰጠንን ሰላም የመጠበቁን ተግባር ከመንግሥት ጋር ሆነው ኃላፊነታቸውን እንዲወጡ በዚሁ አጋጣሚ ጥሬን ማቅረብ እፈልጋለሁ። በኢትዮጵያ ላለፉት ጥቂት ወራት ማየት የጀመርነው የነጻነት የዲሞክራሲ አየር መልሶ እንዲበላሽ ከሚያደርጉ ጉዳዮች አንዱ የሕግ የበላይነት አለመከበር ነው። ይሁንና ጉባኤተኛው በአንክሮ የተወያየበት ጉዳይ አሁንም የይቅርታና የፍቅር መርሃችን የማይቀየር ሆኖ ያንን ተላልፈው ሕግ ጥሰው፣ የሰው ሕይወት ያጠፉ፣ የሰው ደም ያፈሰሱ፣ ንብረት ያወደሙ፣ ከይቅርታ በላይ በደላቸው የገነነ ግለሰቦች ከየትኛውም ብሔር፣ ከየትኛውም ሃይማኖት፣ በየትኛውም ዕድሜ፣ በየትኛውም የሥልጣን ክልል ቢሆኑ እንኳ የሕግ የበላይነት መረጋገጥ እንዳለበት በጥብቅ መክሯል። ሁላችን የምንወዳት የምንሳሳላት ብዙዎች ሕይወታቸውን የገበሩላት ኢትዮጵያ ሕግን ማክበር በማይፈልጉ ግለሰቦች ሰላሟ እንዲደፈርስ የማንፈቅድ ኢትዮጵያውያን በሙሉ ከመንግሥት ጎን በመሆን ከምንም በላይ ሰላማችንን በጋራ መጠበቅ ይኖርብናል። ጉባኤተኛው ባለፉት ዓመታት ስንሰራባቸው የነበሩ የተለያዩ ሕጎች፣ አዋጆች፣ ደንቦች፣ መመሪያዎች የጀመርነውን መንገድ ለማስቀጠል የሚያስቸግሩ ከሆነ የፍትህ ተቋሞቻችን ከሚመለከታቸው ባለድርሻ አካላት ጋር በዝርዝር በመምከር ማሻሻ የሚያስፈልጋቸውን ሕጎች በማቅረብ እንዲያሻሽሉ ጉባኤተኛው አቅጣጫ አስቀምጧል። የዴሞክራሲ ምህዳር የማስፋት ትልማችንና ጅምራችን የይስሙላ ስላልሆነ የምርጫ ቦርድ፣ የሰብአዊ መብት ኮሚሽን፣ ሌሎች ይህንን ተግባር ለማሳለጥ የተቋቋሙ ተቋማት በአመራር እንዲጠናከሩ፣ አሰራራቸው ዘመናዊ እንዲሆን መጪው ምርጫ በሕዝብ በሚፎካከሩ ፓርቲዎች በሚታዘቡን ሌላ እት ወንድም ሀገሮች ሁሉ የታመነ እንዲሆን መንግሥት የአንበሳውን ድርሻ እንደሚጫወት ጉባኤተኛው በዝርዝር መክሮ አቅጣጫ አስቀምጧል። ምርጫ ዴሞክራሲያዊ ይሁን ስንል አሁን እያስተዳደረ ያለው ፓርቲ የሕዝብ ይሁንታ እስካገኘ ድረስ ያ ይሁንታም በብዙሃን እስከታመነ ድረስ እንደሚቀጥለው ሁሉ ተፎካካሪ ፓርቲዎች አሁን ካላችሁበት የተበተነ ሁኔታ ሰብሰብ በማለት አማራጭ መሆን የሚያስችል ቁመና ይዛችሁ ማሸነፍ ብቻ ሳይሆን በምርጫ ውድድሩ መሸነፍም እንዳለ በእኛም በእናንተም በኩል አስበን ጉዳዩ ማሸነፍ ሳይሆን ዴሞክራሲያዊ ምርጫን ኢትዮጵያ ውስጥ ማምጣት እንደሚገባን በሁላችንም ወገን ታምኖ በጋራ እንድንሰራ ጥሪ አቀርብላችኋለሁ። መላው የኢትዮጵያ ሕዝብ ባለፉት የአራቱ ድርጊቶች ጉባኤ እንደ ታዘባችሁት አዳዲስ ምሁራን፣ ወጣቶች፣ ሴቶች ወደ ድርጅት አመራር ያመጣንበት ዋናው ምክንያት እስካሁን ኢትዮጵያን በማገልገል የነበሩን ድክመቶች ፈትሸን የተሻለ መንግሥት ለመሆንና የሕዝብን ጥያቄ ለመመለስ የሚያስችል ቁመና ለመፍጠር ስለሆነ ሆነ ኢህአዴግ በቀላሉ በምርጫም ይሁን በልማት ጉዳዮች ተገዳድሮ የማይወድቅ ስለሆነ ኢህአዴግን መፎካከር የምንፈልግ ኃይሎች በዚያው ልክ በአዲስ ኃይል አዲስ አስተሳሰብ በወጣቶች ባላረጀ የአመራር መንገድ ካልመጣችሁ በቀረ ፉክክሩ ከባድ እንደሚሆን ከወዲሁ ልገልጽላችሁ እፈልጋለሁ። እኛ በአዲስ ጉልበት በአዲስ ብልሃት ስንመጣ በዚያ መንገድ ያልመጣችሁ ፓርቲዎች ከወዲሁ የሽንፈት ሽታ የሚሰማችሁ ከሆነ በእኛ በኩል ልምድ ለማካፈል፣ ምክር ለመስጠት፣ በስልጠና ለማገዝ፣ እናንተን ለማጠናከርና አዲስ ኃይል ከእናንተም ወገን እንዲወጣ ፍላጎት ያለም መሆኑን ልንገልጽላችሁ እንፈልጋለን። የሚዲያ ተቋማት፣ አሁን ኢትዮጵያ የሚያስፈልጋት ከሁሉም በላይ ሰላም፣ ዴሞክራሲ፣ ልማት፣ እኩልነት ስለሆነ የዚህኛው የዚያኛው ፓርቲ ሳትሉ እውነት እውነት እየገለጣችሁ መንገድ እያመላከታችሁ የኢትዮጵያ ሕዝብ የሚኮራባችሁ ሙያተኞች እንድትሆኑ በታላቅ ኃላፊነት እንድትሰሩ የመንግሥትም ይሁን የግል ሚዲያ ተደብቀን የተለያየ መረጃ የምናስተላልፍ ሰዎች ኢትዮጵያዊ ባህልና ኢትዮጵያዊ ማንነትን ባልጣሰ መልኩ ስራችን እንድንከውን ከአደራ ጭምር ላሳስባችሁ ፈልጋለሁ። በሚቀጥሉት ሁለት ዓመታት ምርጫው እስኪካሄድ ኢህአዴጎች ከህዝባችን ጋር በመሆን ግብርናን ለማዘመን እሪጌሽን ለማስፋፋት እንዲሁም በኢንቨስትመንት መስክ የኢትዮጵያን ባለሀብቶች በማጠናከር በተለየ መልኩ በመደገፍ ከውጭም አቅም ያላቸው ኢንቨስተሮችን በማምጣት ሥራ አጥነትን ለመቀነስና የጀመርነውን ልማት ለማሳደግ በልዩ ትኩረት የምንሠራ መሆኑን ጉባኤው መክሮ አቅጣጫ አስቀምጧል ኢትዮጵያ ቅድም እንዳያችሁት ተዝቆ የማያልቅ ባህል ያላት ታይቶ የማይጠገብ በርካታ ቅርስ ያላት አገር ስለሆነች ሌላው የትኩረት መስካችን ቱሪዝም ይሆናል። መላው አፍሪካውያን ከሚቀጥለው ወር ጀምሮ ወደ ኢትዮጵያ ሲመጡ የቪዛ ስርዓቱን አቃለን በሚል የሚቆጠሩ አፍሪካውያን መጥተው ታሪካችን፣ ባህላችን፣ መልክዓ ምድራችን፣ ፍቅራችንን ሁሉ እንዲያዩ፣ እንዲማሩ ከነሱም የሚያስተምሩት ካለ እንዲያስተምሩ በራችን ለመላው አፍሪካውያን ክፍት አድርገን ቱሪዝምም እናሳድግ ስለሆነ መላው ወጣቶችና ኢትዮጵያውያን ይህንን መልካም እድል ለመጠቀም ሰላምን መጠበቅ፣ እንግዶችን መንከባከብ፣ አገልግሎት ማሳለጥ ከሐዋሳ ከተማ ተምረን መላው ቱሪስት ደስ ብሎት መጥቶ ደስ ብሎት እንዲመለስ ማድረግ ይኖርብናል። ሌላው ጉባኤው በዝርዝር የመከረው እና አቅጣጫ ያስቀመጠበት ከተሞቻችን ያደጉ፣ ደህንነትን የቀነሱ በሕዝቦቻችን ላይ የኑሮ ጫና የማያመጡ እንዲሆኑ በተለይም የኢትዮጵያ የአፍሪካ መዲና የሆነችው አዲስ አበባ እውነትም አዲስ አበባ እንድትሆን ከቆሻሻ አጽድተን ወጣቶች የሚዝናኑባቸውን ፓርኮች አስፋፍተን የሁሉም አፍሪካውያን መዲና እንድትሆን በልዩ ትኩረት የምንሠራ ስለሆነ የአዲስ አበባ ወጣቶች ባለፈው ወር እንዳሳያችሁት ከጎናችን በመሆን አዲስ አበባን አበባ እንድናስመስላትና የአፍሪካ መዲና እንድትሆን በጋራ እንድንሠራ አደራ ማለት እፈልጋለሁ። ኢህአዴግ ከሰሜን እስከ ምዕራብ፣ ከምሥራቅ እስከ ምዕራብ ከአራቱ ድርጅቶች በተጨማሪ ሌሎች አጋር ድርጅቶች ታክለውበት እውነተኛ የኢትዮጵያ ድርጅት ሆኖ ሁሉም ኢትዮጵያውያን የሚሳተፉበትና የራሱን አንድነት፣ የኢትዮጵያን አንድነት ለማስጠበቅ መሠረት ሆኖ እንዲሠራ የራሱን አንድነት የሚጠብቅ የኢትዮጵያን አንድነት የሚጠብቅ የኢትዮጵያን ሕዝቦች አክብሮ ዝቅ ብሎ ሌብነት ተጠይፎ የሚያገለግል መሆኑን ቃል ይገባላቸዋል። ብልሹ አሰራር፣ መጥፎ አሰራር ከባህላችን የሚቃረንና ሕዝባችን የሚያስከፋ ስለሆነ እያንዳንዱ መሥሪያ ቤት በሚከፈለው ልክ ሳይሆን ከሚከፈለው በላይ የኢትዮጵያን ሕዝብ ፍቅር እያሰበ ማገልገል እንዲችል ልዩ ክትትልና ቁጥጥር በማድረግ ከሕዝባችን ጋር ሁነን ዘመናዊ አሰራርና እርካታ አምጪ አገልግሎቶችን እንደምናመጣ ከወዲሁ ልገልጽላችሁ ወዳለሁ። በመጨረሻም ኢትዮጵያ እንደ ትልቅነቷ በርካታ ቋንቋ ባህል ሃይማኖት የያዘች ታላቅ አገር በመሆኗ እቺን አገር ማገልገል ቀላል ተግባር እንዳልሆነ ሁላችሁም ትገነዘባላችሁ ዛሬም እንደ ትናንቱ የኢትዮጵያ እናቶች ለሰላም ለልማት ለብልጽግና በአብሮ ለማደግ በጸሎት እንዳትዘነጉን አደራ ማለት እፈልጋለሁ ወጣቶች፣ የነጋገር ተረካቢዎች፣ ድንጋይ ሳይሆን መጥረጊያ ይዛችሁ፣ ጦር ሳይሆን እጃችሁን ከፍታችሁ በማቀፍ ወደ ሥራ በመግባት ለሕዝባችሁ ክብር፣ ለአገራችሁ ኩራት እንድትሆኑ ተስፋ የሚጣልባችሁ ዜጎች እንድትሆኑ ፋኖዎች፣ ዘርማዎች፣ ቄሮዎች ብቻ ሳትሆኑ በሌሎች ስም የምትጠሩ ወጣቶች፣ እንደ ኢትዮጵያ በአንድ ስም የምትጠሩና ኅብረታችሁም ሀገራዊ እንዲሆን የምትቧደኑት ለመተጋገፍ እንጂ ለመገዳደል እንዳይሆን፣ ለመደጋገፍ እንጂ ለመገፋፋት እንዳይሆን፣ ለመስጠት እንጂ ለመቀማት እንዳይሆን፣ በዚህች ታላቅ አገር ሁሉንም ቋንቋ፣ ሁሉንም ባህል፣ ሁሉንም ሃይማኖት ሳንጥል በጋራ መበልጸግና መሻገር እንድንችል ወጣቶች ታላቅ ኃላፊነት አለባችሁና እና በዩኒቨርሲቲ በሃይ ስኩል፣ በሥራ ገበታ ያላችሁ ሁሉ በየዕለቱ ሥራችሁም በኃላፊነት በመሥራት እቺን ድንቅ አገር ታላቅ የማድረግ ኃላፊነታችሁን ትወጡ በታላቅ ትሕትና እለምናለሁ። የኢትዮጵያ ምሁራን፣ አርቲስቶች፣ የሃይማኖት አባቶች፣ ሴቶች፣ ታዳጊዎች ኢትዮጵያ ለሁላችን ስለምትበቃ ሁላችን በተሳተፍንበት ዘርፍ የሚጠበቅብንም በማድረግ ከመላው አፍሪካ ጋር እጅና እጁነን በመተሳሰር ለማደግ በጋራ እንድንነሳ ዛሬ በዚህ ድንቅ ሁኔታ እኛን ያከበራችሁ የአዋሳ ከተማና አካባቢዋ ሕዝቦች፣ ስትመለሱ አንድም ኮሽታ ሳይሰማ በፍቅር በዘፈን በማስታረቅ በማቀፍ ወደ ቤታችሁ እንድትመለሱና ይህ ደስታ እንዲበላሽ ላይፈልጉ ግለሰቦችና ቡድኖች ሲሳይ እንዳትሆኑ ከታላቅ ትሕትና ጋር ላሳስባችሁ ፈልጋለሁ። ሰላም ለኢትዮጵያ አንድነት ለኢትዮጵያ፣ አብሮነት ለኢትዮጵያ፣ ብልጽግና ለኢትዮጵያ፣ እውነተኛ ዲሞክራሲ ለኢትዮጵያ፣ አብሮ ለማደግ የሚበጀው መደመር ለኢትዮጵያ እንዲሆን እያል ስላደረጋችሁልን ሁሉ እግዚአብሔር ያክብራችሁ እጅግ አድርጌ የማመሰግን መሆኔን ልገልጽላችሁ ወዳለሁ። ጠቅላይ ሚኒስትር አብይ አህመድ የኢህአደግ ጉባኤ በይፋ ሲዘጋ ያደረጉትን ንግግር ነበር ያሰማ ናችሁ። ይህ አስራ አንደኛው ጉባኤ ትናንት ሲጠናቀቅ የአቋም መግለጫ በማውጣት እንደነበርም ተዘግቧል። በጉባኤው ላይ በታዛቢነት እንዲሳተፉ ከተጋበዙ ወገኖች መካከል ተቃዋሚ ሲባሉ የቆዩ በዶክተር አብይ አህመድ አጠራር ተፎካካሪ ድርጅቶችም ይገኙበታል። ከእነዚህ መካከል የሰማያዊ ፓርቲ ሊቀመንበርን አቶ የሸዋስ አሰፋን አነጋግረናል። የዛሬ የፕሮዲሰር ሰሎሞን አባተ ነው ትዝብታቸውን እና የሚጠብቁትን እንዲያጫውቱት የጋበዛቸው። በቅድሚያ አመሰግናለሁ አቶ የሸዋ ሳሰፋ ለጊዜዎ። እንደምንድንኖት? እኔም በጣም አመሰግናለሁ። ጊዜ ደስትልኝ በጣም ሰላም ነኝ እግዚአብሔር ይመስገን። ማን ብዬ ልጥራዎት? ተፎካካሪ ብዬ ልጥራዎት? ተቃዋሚ ብዬ ልጥራዎት? ወደ ተፎካካሪ እያደግን ነው። እንግዲህ ከአሁን በራሳችንም ችግር በአብዛኛው ደግሞ በገዢው ብርቱ ሀይል ጉልበት እየተደቆስን ነበርና አሁን እንግዲህ ከሌሎችም ጋር እያብረን እየሰራን ወደ ኋላም የሚሸሹ ሰዎች ወደፊት እየመጡ ወደ ተፎካካሪነት ከፍ እያለ ነው። አሁን እንግዲህ የኢህአደግ ሊቀመንበር ዶክተር አብይ አህመድ ዛሬ በጉባኤያቸው አስራ አንደኛ ጠቅላላ ጉባኤ መዝጊያ ላይ ባደረጉት ንግግር የቤት ስራ ሰጥተዋችኋል። እናንተ እንዴት ተረዱት? አቶ የሸዋስያንን የቤት ሥራ አዎ በጣም ጥሩ ነው። እንግዲህ ከመልካም ነገሩ ልነሳ እና ከመጀመሪያው የበዓል ሲመጣቸው ጀምሮ ለተፎካካሪ ፓርቲ በኩል ያሉ ሰዎችን አማራጭ ሀሳብ ያላቸው ወንድሞች ከማለት ጀምሮ በእውነት ለተፎካካሪ ወይም ለተቃዋሚ ፓርቲዎች ያሳዩት አቋም በጣም ጥሩና ከአንድ ኢትዮጵያዊ የሚጠበቅ ነው። የዛሬውም ከዛ የተለየ አይደለም። እንዳሉት በኢህአዲግ ውስጥ የለውጥ ኃይል አለ። ኢህአዲግ እንደምናውቀው የማይሰማ ድርጅት ነው። ግን ከዛ ከማይሰማ ድርጅት ውስጥ የወጡ የሚሰሙ ሰዎች የለውጥ ኃይሎች አሉና እነዛ አሸናፊ ሆነው ወደፊት የወጡበት መልካም ሀሳቦች ወደፊት የመጡበት ከለውጡ ጋር ራሳቸውን ያስተካከሉ ሰዎች ወደፊት የመጡበት ጉባኤ ነው እና እዛ ላይ እንግዲህ ለእኛ የሰጡት አሳይመንት አለ። በእርግጥ እሳቸውን ባይሰጡን የምንሰራው ነው። የአንድ ህዝብ የለውጥ ጥያቄ በትክክል መልስ የሚያገኘው ተፎካካሪ ፓርቲ ሲኖር ነው። ያለዛ እዛው ሄዶ አገዛዙን ነው የሚለማመጠው ህዝቡና። አማራጭ የፖለቲካ ኃይል እንደሚያስፈልግ ቀደም ብለን በመገንዘብ ከሌሎች አገራዊ ወይም አገር አቀፍ ሀሳብ ካላቸው በዜግነት ፖለቲካ ከሚያምኑ ድርጅቶች ጋር አብረን ሰርተን አንድ ትልቅ የፖለቲካ ኃይል ለመመስረት እየሰራ ያለ ነው። ስለዚህ እሳቸውንም አደራና አሳይመንት ተቀብለናል እንደ ወንድምና አማራጭ ሀሳብ እንዳለው ኢትዮጵያዊ ግን ደግሞ በእነሱ በኩል እኛን ተፎካካሪ ማለት ብቻ ሳይሆን በእሳቸውን በኩል ገዢ ሳይሆን አስተዳዳሪ ፓርቲ እንዲሆን ድርጅታቸው እኩል እንዲያስተዳድር የምንተዳደርባቸውን ተቋማት እኩል እንድንገለገልባቸውን እንዲያደርጉ አደራያን ይሄን ለማድረግ ደግሞ በጋራ ለመስራት ሀገር ለማረጋጋት ለውጡን ተቋማዊ ለማድረግ አብረን ለመስራት ጉባኤውም ላይ ገብተን ተገኝተን ቃል ገብተናል። ለህዝቡም ቃል ገብተናል። በዛ መጠን ነው የምንሰራውን። አቶ የሸዋስ በዚህ የለውጥ መንፈቅ አመት ተቃዋሚዎች የነበራችሁ ፓርቲዎች በተወሰነ ደረጃ ኢህአደጋውያን የሆናችሁ ይመስላል። የኢህአደግ አጋር ፓርቲዎች የሆናችሁ ይመስላል። እንግዲህ ማን ነው ማንን የሆነው? ህዝቡ ይፍረድ። እኛ የኢትዮጵያ አንድነት ያስፈልጋል የምንል የዜግነት ፖለቲካ ያስፈልጋል የምንል የዘር ፖለቲካ ይበትነናል የምንል ሰዎች ነበር፣ እና በአንድነታችን ላይ መሰረት አድርገን እንስራ የምንል ኃይሎች ነበር እና በእኔ እምነት እነሱ ናቸው ወደኛ የመጡት ዶክተር አብይ ናቸው ወደኛ የተደመሩት ወይም የለውጥ ኃይሉ ነው ወደኛ የተደመሩት ብለን ነው የምናስብ። ዞሮ ዞሮ ግን ለውጡ የጋራ ነው። ከሌ የእኔ ነው ብሎ ሊወስደው የሚችል አይደለም። ተፎካካሪ ፓርቲዎች፣ በገዢው ፓርቲ በኩል ያሉ የለውጥ ኃይሎች ኢቭን ከዲያስፖራው የውጭ ኃይሉ ዲፕሎማቱ ሁሉ ሰው የተሳተፈበት የለውጥ ሂደት ነው ይሄ። ሁሉም የእኔ ነው ማለት ይችላል። ፋኖም፣ ቄሮም፣ ዘርማ የሚባሉት ቡድኖች ሁሉ የእኔ ነው ማለት ይችላሉ። ስለዚህ በእኛ እምነት ይሄ የአንድነት ኃይሉ በተለይ ሲያራምደው የነበረው ፖለቲካ ነው እና ወደዛ ነው የመጡት ብለን ነው በእኛ በኩል የምንወስደው ዞሮ ዞሮ የሀገርና የሕዝብ ድል ነው። ስለዚህ ሁላችንም የእኛ ነው ማለት እንችላለን። በእኔነት ስለ ጥንካሬ ቅድም ሲነግሩኝ መሰረታችሁን እያሰፋችሁ እንደዚሁም ከሌሎችም ጋር ህብረት እየፈጠራችሁ ለመስራት እየተዘጋጃችሁ እየተንቀሳቀሳችሁ መሆናችሁን ገልጸውልኛልና ከነማን ከነማን ጋር ነው ለመስራት እያሰባችሁ ያላችሁት? በምን ደረጃ ነውስ ህብረታችሁ፣ ግንኙነታችሁ የሚቀጥለው? እንግዲህ ይህንን በጉባኤም በምክር ቤትም ወስነን በሰማይ ፓርቲ ከማያድ ጋር የጀመርነው ውይይት አለ። በእርግጥ አላለቀም። ከቀድሞ አንድነት አባላት ጋር ግን ሙሉ በሙሉ በሚባል ደረጃ ተስማምተን ትልቅ ሀገራዊ ኃይል ለመፍጠር በጋራ እየሰራን ነው ያለ ነው። አንድ ጊዜ እዚህ አንዲት ነገር ላጥራ፣ ከመኢአድ ጋር ነው ወይስ ከማአህድ ጋር ነው? መኢአድ። መኢአድ። እሺ፣ ይቀጥሉ። ማአህድ ሌላ ነው። አ ከቀድሞ አንድነት ጋራ ሙሉ በሙሉ ተቀላቅለን አንድ ላይ እየሰራን ነው ያለ ነው። በጋራ ጉባኤ እያዘጋጀን ነው ያለ ነው። ይህን በምናደርግበት ጊዜ ከእስር ቤት የወጡ የተፈቱ ወንድሞቻችን አሉ እና አንዱ አለም ሌሎችን ከእስር ቤት የወጡ ወንድሞች አሉ። እነሱ እኛ ተፈታን እንጂ ዓላማችን ገና አልተፈታም በሚል በፖለቲካው ተሳትፈው አማራጭ የፖለቲካ ኃይል በመመስረት ሂደት በጋራ እንደሚሰሩ ተማምነን አብረን እየሰራን ያለ ነው። ከዛ በኋላ እንግዲህ የተለያዩ ፖለቲካ ድርጅቶች ከውጭ ገብተዋል። በትጥቅ የነበሩ በሁለገብ ትግል የነበሩ ሁሉ መጥተዋል። ከዛ ውስጥ ከግንቦት ሰባት ጋር አብረን እስከ ውህደት ባለው አብረን መስራት እንደምንፈልግ መግለጫ አውጥተናል። በእነሱም በኩል ይሄ ፍላጎት አለ። ይህንን እንግዲህ ይሄ ራሳቸውን ክሊር ካደረጉ በኋላ አንዳንድ የሚሰሯቸው ስራዎች አሉ። ወደፊት አብረን ለመስራት እየተነጋገርን ያለ ነው ስለዚህ በእኛ በኩል እንደዚህ ሰፋ ያለ በተቻለ መጠን በአደረጃጀትም በአሰራርም ከቀድሞ ቅንጅት ሰፋ ባለ ደረጃ ለሕዝብ የሚቀርብ ፓርቲ ለማምጣት እየሰራ ነው ያለ ነው። አሁን ያስቀመጣችሁት የጀመራችሁት ጥንስ ሳለ ወይስ በንግግር ደረጃ ነው ያላችሁት? በንግግር ደረጃ ነው ያለው አሁን። ስለዚህ እርሶ አሁን እየተናገሩ ያሉት በሰማያዊ ፓርቲ ስም ብቻ ነው ማለት ነው? አዎ። እሺ፣ አቶ የሸዋስ ሰሞኑን እየተካሄደ የነበረውን ዛሬ የተጠናቀቀውን የኢህአደግን አስራ አንደኛ ጠቅላላ ጉባኤ በምን ያህል ቅርበት ተከታትለውታል? እንግዲህ ይህ ጉባኤ በለየት የሚያደርገው ኢህአደግ መቶ በመቶ አሸነፍ ያለሁ ብሎ ህዝብ ደግሞ አላሸነፍክም ብሎ ለለውጥ ከተነሳ በኋላ የተደረገ ጉባኤ ነው። ከዚህ ግን ከዛ በፊት ስለ ራሶ ከጉባኤው ጋር ስላለዎት ግንኙነት ነበር ማወቅ የፈለግኩት እና ታዛቢ ነበሩ። በአዳራሹ ውስጥ ተገኝተው ነበረ ወይስ በርቀት ነው የተከታተሉት? ተገኝቼ ነበረ። በነገራችን ላይ ይህን ጉባኤ ብቻ ሳይሆን ከዚህ ጉባኤ በፊት የተደረጉ የአራቱ ድርጅቶች ጉባኤዎችን በተለያየ ሁኔታ የተፎካካሪ ፓርቲ አመራርና አባላት ተሳትፈናል ተሳተፍናለን። አዎ፣ እየተጋበዝን ሁሉም ላይ ተጋብዘናል። ሁሉም ድርጅቶች የህወሓትም ላይ፣ የደኢህዴንም ላይ፣ የብአዴንም ላይ እና የኦህዴድም ላይ በተለያየ ሁኔታ ማለት አንዱ ላይ አንዱ ባይገኝ አንደኛው ሌላው ላይ በስራ ምክንያት ማለት ነው። እንደ ፓርቲ ማለት ነው። እንደ ፓርቲ ሁሉም ላይ እየተገኙ ከብቻ ተቃዋሚ ከሚባለው ግሩፕ ሁሉም ጋር እየተገኘ በታዛቢነት አይቷል፣ ታዝቧል። እንግዲህ የተለየ የሚያደርገው ከቀድሞ ከዚህ ቀደም ከነበሩት ጉባኤዎች ለየት የሚያደርገው ይሄ ሕዝብ ለለውጥ ከተነሳ በኋላ እና በእያንዳንዱ በፓርቲ ውስጥ ባሉ የለውጥ ኃይሎች የለውጥ ፍላጎቱ ከተቀነቀነ በኋላ በመሆኑ በሁሉም ድርጅቶች ማለት ይቻላል ጎታች ሀሳብ ያላቸው ሰዎች ከዛ ውስጥ እንዲወጡ ተደርጓል። በጣም የዘረኝነትና የጎታች ሀሳቦችም እንደዚሁ የወጡበትን ሁኔታ እናያለን። በተለይ በአዴን እና በኦህዴድ በቀድሞ ማለት ነው ፍጹም የሆነ ድርጅታዊ ነጻነት ያገኙ ይመስለኛል። ምክንያቱም ስማቸውን ቀይረዋል፣ አርማቸውን ቀይረዋል። እንግዲህ ከዚህ በፊት እንደሚባለው የህወሀት ስሪትና የህወሀት ፈረሶች ናቸው ሲባል የነበረ ነው ያንን ሙሉ በሙሉ ያራገፉ እና ያንን የሚያስፈጽሙ ሰዎችንም የጣሉ ይመስለኛል። እና አንደኛ ከዚህ በፊት እንደነበረው በኮሚኒስታዊ አሰራርና በሚስጥር አይደለም፣ በግልጽ እኛ ብቻ ሳይሆን የሀገር ሽማግሌዎች የባህል አባቶች ሁሉ ተጋብዘው እንዲያዩት ፊት ለፊት የተደረጉ ጉባኤዎች ናቸው። ስለዚህ የዛ ውጤት በመሆኑ ይሄኛው የኢህአዴግ ጉባኤ ለመጀመሪያ ጊዜ ማለት ይቻላል። ዶክተር አብይም ብለዋታል እኛ ፊት ለፊት ቀርበን እዛው አዳራሽ ውስጥ ጎን ለጎን ተቀምጠን የተወሰኑ ሪፖርቶችንም ያዳመጥንበት ያየንበት ስለሆነ በጣም ለየት ያለ ነው። በእኛ እምነት የለውጥ ኃይሉ አሸንፏል። የለውጥ ኃይሉ የሆኑ ሰዎች ወደፊት መጥተዋል። የለውጥ ሀሳቦችም በትክክል ተቀንቅነዋል ብለን እናስባለን። እንግዲህ በእውነት ለመናገር ከኢህአዴግ ከዚህ በላይ አንጠብቅም። በዚህ ደረጃ ማለት ነው። ወደፊት ብዙ መስራት ያለበት ይኖራሉ። በአይዲዮሎጂ ደረጃ አልነኩትም። በእኛ እምነትም በአይዲዮሎጂ ደረጃ ይቀይር አይቀይር ውስጥ አንገባም። ምክንያቱም ያንን አይዲዮሎጂ አቅርቦ ሊበራል ዲሞክራሲ የሚለውን አቅርቦ ህዝብ ከመ ረጠው ይመርጠዋል። ካልመረጠ ደግሞ ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ የምንል ፓርቲዎችን ሊመርጥ ይችላል እና እንደ ድርጅት ያንን ይዞት ሊቆይ ይችላል። እኛ ጉዳያችን አይደለም። አብዮታዊ ዲሞክራሲ በአንድ በኩል፣ በሌላ በኩል ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ ነው እያሉኝ ያሉት ሊወዳደር ይችላል እና ይሄን ካልቀየረ አልተለወጠም ማለት አንችልም። ዋናው ነገር የህዝብን የስልጣን የበላይነት አምኖ መቀበል እና ለዚህ የሚረዱ ተቋማትን ነጻ ማድረግ የውድድር ሜዳውን ማስፋት ነው የሚጠበቅበት። ይህንን ደግሞ እነዚህ የተባሉት የለውጥ ኃይሎች እየሄዱበት ነው። በተለይ ለውጥ የሚያስፈልጉን ተቋማዊ ማድረግና አገር ማረጋጋት ላይ የኛም ኃላፊነት ስላለ እኩል ወተን እንሰራለን የሚል እምነት ነው ያለን። የኢህአደግ ጠቅላላ ጉባኤ ትናንትና ሲጠናቀቅ ባወጣው የአቋም መግለጫ ውስጥ ዲሞክራሲን በማስፋትና ሀገራዊ መግባባትን ለመፍጠር በርካታ ስራዎች ተሰርተዋል የሚል አረግ ይገኝበታል። በዚህ ውስጥ ምናልባት የሀገራዊ መግባባትን ለመፍጠር በሚለው በኩል አሁን እርስዎ የሰጡኝ ማብራሪያ የተወሰነ ምላሽ የሚሰጥ ይመስለኛል። ዲሞክራሲን በማስፋት በኩል ተሰርቷል የምትሉት ስራ አለ እናንተ እንደ ተፎካካሪ ገና ነው ባይነም እንግዲህ እስረኞችን መፍታት፣ የተሰደዱ ፖለቲከኞች እንዲመለሱ ማድረግ፣ ድርጅቶች እንዲገቡ ማድረግ አንድ ነገር ነው። እነዚህ ድርጅቶችና ይሄ መብቶችን የማረጋገጥ መብቶችን የማስጠበቅ ጉዳይ ነው፣ ትክክል ከዲሞክራሲ ጋር የተያያዘ አይደለም አይደለም ምርጫ ቦርድን በእውነት መሀል ላይ ቆሞ የሚፈርድ ዳኛ ማድረግ ላይ ገና ምንም አልሰራንም። እኛ እኮ ከዚህ በፊት ኢህአዴግ መቶ በመቶ አሸነፈ ሲባል እኮ ዝም ብሎ አይደለም። ዳኛውም ኢህአዴግ ነው፣ ተወዳዳሪውም ኢህአዴግ ነው። በአንድ ኳስ ሜዳ ውስጥ ዳኛውንም ተጫዋቹንም ገጥሞ ማሸነፍ አይቻልም። ስለዚህ ምርጫ ቦርድን ነፃ በማድረግ በኩል ገና አልተጀመረም ምንም ስራ። ፍርድ ቤቶች በኩል ገና ምንም አልተጀመረም። ምርጫ ቦርድ ሲባል ባይዘው ስከ ታች ድረስ ይሄ የካድሬ መዋቅር ታች ድረስ ምርጫውን የሚያስፈጽመው ወረጆ የሚገለብጠው ማለት ነው። እሱን ሙሉ በሙሉ ማጥራት ላይ ገና ምንም አልጀመርንም። ይሄ እንግዲህ አብረን የምንሰራው ነው። የፍርድ ቤቶች፣ ጠቅላላ የፍትህ ተቋማት፣ የእንባ ጠባቂ፣ የጸረ ሙስና፣ ሚዲያዎቹ። አሁን ሚዲያዎቹ ሪሌቲቭሊ ደህና ናቸው፣ ምንም እንኳን ስርዓት የምናስይዝበትን መንገድ ገና መነጋገር ቢኖርብንም። ከባለፈው የተሻለ ሁኔታ አለ አሁን። ስለዚህ ዴሞክራሲን ማስፋት ላይ ተስፋው ነው እንጂ ያለ ስራው ገና አልተጀመረም ማለት ይቻላል። የኢህአደግ ሊቀመንበር በዛሬው ንግግራቸው ለዚህ ጉዳይ ትኩረት ሰጥተው ተናግረዋል። ይህን ውይይታችንንም ስንጀምር አቶ የሸዋስ መነሻው ይኸው ነበር እና በዚህ በምርጫ ቦርድ ጥያቄ ላይ በሰብአዊ መብት ኮሚሽኑ ላይ እና በመሳሰሉት ላይ የሁሉንም ተሳትፎ ነው ጥሪ ነው ያደረጉትና ፓርቲያቸውም ዝግጁ እንደሚሆን ፓርቲያቸው ከማለት ግንባራቸው ዝግጁ እንደሚሆን ተናግረዋል የኢህአደግ ሊቀመንበር። እና ምን ያህል ትቀበሏቸዋላችሁ? እናንተ እስካሁን ድረስ ከሄዱበት መንገድ በመነሳት ኢህአደግንም በቅርብ የምታውቁ ከመሆናችሁ ጋር ተያይዞ አዎ፣ እኛ እንግዲህ ኢህአዴግን በሁለት ከፍለን ነው የምናየው፣ የለውጥ ኃይልና ጎታች የምንላቸው አሉ። በእኛ እምነት አሁን የለውጥ ኃይሉ አሸንፏል ወደፊት መጥቷል ስለምንል እና የሰሯቸውንም ስራዎች ስለምናይ እምነት አድሮብናል ወይም ትልቅ ተስፋ አለን። ለምሳሌ በኢትዮ ኤርትራና በሌሎች ጎረቤት ሀገሮች የሰሩት እስረኞች ላይ የሰሩት በሃይማኖት ተቋማት ላይ የሰሩት ዝም ብሎ የአፍ ብቻ ሳይሆን የተግባርም ሁኔታዎች ስላሉ የሚያደርጉ የሚሉትን ነገር ያደርጉታል ብለን ተስፋ አለን። በጋራ መስራቱ ላይ በተመለከተ እንግዲህ እነሱ በጣም በተከታታይ ጉባኤዎች ስለሆኑ እንጂ እንደ ሰማያዊ ፓርቲ በተደጋጋሚ ጠይቀናል። ያልነው ነው ምንድን ነው ይሄ ለውጥ የሁላችንም ነው። ስለዚህ ለውጡ ወዴት እንደሚሄድ ግልጽ የሆነ አቅጣጫ እንድንሰጥ በጋራ ቁጭ ብለን እንምከር። ይህንን ከመከርን በኋላ እነዚህን ተቋማትን ሪፎርም ወደ ማድረጉ እንሄዳለን በአንድ ፓርቲ ለዛውም ችግር ሲፈጠር በነበረ ፓርቲ በኢህአዴግ ብቻ ሪፎርም አድርጎ መጨረስና ማስተካከል አይቻልም። ስለዚህ በጋራ እንምከር ጥሩን ስብሰባ ምክንያቱም የተፎካካሪ ፓርቲ ብቻ ቢሰበሰብና ቢወስን ፋይዳው ያን ያክል ስለሆነ፣ በጋራ በገዢው ፓርቲ ውስጥ ያሉ የለውጥ ኃይሎች እኛም በጋራ ቁጭ ብለን መክረን እነዚህን ተቋማት በተለይ አንገብጋቢዎቹን ቶሎ ማስተካከል አለብን በሚል በተደጋጋሚ በደብዳቤም ባገኘነው አጋጣሚም ጥሪ ያስተላልፈናል። እንግዲህ ጉባኤዎችን እንጨርስ፣ አንዳንድ አስቸኳይ ጉዳዮች ሀገር የማረጋጋት ስራ አለብን፣ ከሱ እንውጣ የሚል ነው። በቀጣይ እንግዲህ ይህን ያደርጋሉ ብለን ተስፋ እናደርጋለን። ጉባኤው ሲጠናቀቅ በዚህ በቅድም በገለጽኩት አቋም መግለጫ ላይ የቅልበሳ ስጋት የለውጡ ቅልበሳ ስጋት እንዳለ በተለያዩ ነጥቦች ላይ በተለያዩ ሁኔታ በተለያየ አገላለጽና አቀራረብ አንስቷል። ደጋግመው ለመሆኑ አለ ይላሉ። ይሄ የለውጥ ቅልበሳ ስጋት ከየት የመጣ ነው? አቋም ውስጥ እንደዚህ ጎልቶ የሚታየው በኢህአዴግ? አዎ እንግዲህ ዶክተር መረራ ናቸው መሰለኝ ሲናገሩ፣ ዶክተር አብይ የኢትዮጵያን ሕዝብ ሳይሆን ኢህአዴግን ማስተዳደር ነው የሚቸግራቸው ብለው ነበር መጀመሪያ አካባቢ። ምክንያቱም ባለቃ እና በሎሌ አወቃቀር የመጣ ለረጅም ጊዜ ማን ምን አለ በሚል በራሱ የሚወስን ሳይሆን በክሊክ የሚወስን መዋቅር የነበረበት ነው ኢህአዴግ እና የሊግ የምናምን የሚባሉ ሊታዘዙ የሚችሉ ግን ኃይል ያላቸው ስብስቦች የነበሩበት ነው። በዛ ላይ የክልል ሚዲያ የክልል ልዩ ኃይል ምናምን የሚባል ብትን ያለ አስቸጋሪ የሆነ ስትራክቸር የነበረበት ለአገዛዝ እንጂ አስተዳደር ፍጹም አይመች አገዛዝ የነበረበት ድርጅት ነው ኢህአዴግ እና በእነዚህ በለውጥ ኃይሎች ጥበብ በህዝቡ ግፊት በህዝቡ ትብብር በተጨማሪ ደግሞ በፈጣሪ እርዳታ ነው እዚህ ላይ የደረስነው እና እውነት ነው። በጣም ከባድ ሁኔታዎችን እንዳለፉ እኛ በቅርበት አይተናል። እኛ ግን ይሄ ቅልበሳ በፍጹም አይኖርም፣ ቢኖርም በፍጹም ተግባር ላይ አይሆን የምንልበት ሁለት መሰረታዊ ነገር አለን። አንደኛ ይህ ለውጥ የጋራ በመሆኑ እከሌ ፌል አደረገ ወይም እከሌ ወደቀ ተብሎ አብሮ የሚኮላሽ የለውጥ ሂደት አይደለም። የውጤቱ ባለቤት ሁሉም ስለሆነ ለምሳሌ በዘጠና ሰባት ጊዜ የቅንጅት መሪዎችን በማሰር ለውጡን ማኮላሸት ችለዋል። የለውጡ መሪዎች በዋናነት የቅንጅት መሪዎች ስለነበሩ ማለት ነው። አሁን ግን ሰማያዊን ወይም መድረክን ወይም ግንቦት ሰባትን ወይም ሌላ ድርጅት በማሰር እናንትን በማድረግ መቀልበስ የሚቻል አይመስለኝም። አንደኛው እሱ ነው። ሁለተኛው የኢትዮጵያ ሕዝብ በተለይ ወጣቱ በፍጹም ለአምባገነናዊ ስርዓት የሚመች አይሆንም። ከዚህ በኋላ ማሸነፍን ታግሎ ማሸነፍን ይሄ በህዝባዊ አመፅ ማለት ነው በተግባር አይቶት ተግባራዊ አድርጎት በፍጹም የአምባገነንን ጉልበት መስበር እንደሚቻል፣ ማንበርከክ እንደሚቻል ተምሮበት ነው ያለፈው እና ይህ አደረጃጀት ደግሞ አሁንም ያለ በመሆኑ ቄሮም፣ ፋኖም፣ ሌላውም ወደታች ያለው አደረጃጀት እንዳለ በመሆኑ ከሁሉ በላይ ደግሞ ወጣቱ ይሄንን የለውጥ ኃይሎች በኢህአዴግ በኩል የመጡትን ማለት ነው እነ ዶክተር አብይን አቶ ለማ እና አቶ ገዱን፣ አቶ ደመቀ ሌሎችንም የለውጥ ኃይሎች እንደ ራሱ አድርጎ እንደ ኢህአዴግ አባልና ይሄንን የዘር ፖለቲካ ወይም አብዮታዊ ዲሞክራሲ እንደሚያነበንብ ካድሬ ሳይሆን ለአንድነት ለለውጥ ለዜጋ መብት ለህዝብ ነጻነት ለህዝብ የስልጣን የበላይነት የቆሙ ሰዎች አድርጎ ስለም ስለወሰዳቸው በፍጹም ይሄንን በቀላሉ መረበሽ ይቻል ይሆናል። ትንሽ ጊዜ አለመረጋጋት መፍጠር ወይም ማመስ ይቻል ይሆናል በአንዳንድ ቦታዎች ላይ እንዳየ ነው። በፍጹም ግን ይህንን የለውጥ መንፈስ መቀልበስ የሚቻልበት አቅምም ያለ አይመስለኝም። የተወሰኑ የኢህአደግ አባል ድርጅቶች የአንዱ ተጋላቢ ነበሩ፣ ፈረሶች ነበሩ እየተባለ ቆይቷል እና አሁን ባለው ሁኔታ ደግሞ ግልቢያው ጋላቢውን የቀየረ ይመስላል የሚሉ ወገኖች ይሰማሉ። አልፎ አልፎ እንዲህ አይነት ሁኔታ ይሰማችኋል እናንተ እኛ አንድ ከአንድ ጋላቢ ወደ ሌላ ጋላቢ ተቀየረ የሚሉ አሉ። እኛ እውነት ለመናገር እንደዚህ አይነት ስሜት አይሰማንም። አንድ ትንሽ የማያስደስት ስሜት ያለን ተቋማቱ ከህወሀት ኢህአዲግ ነጻ ወጡ እንጂ ከኢህአዲግ ነጻ አልወጡም። ለምሳሌ ምርጫ ቦርድ ወይም ሚዲያው ወይም የፍትህ ተቋማት ከኢህአዲግ ከኢህአዲግ ነጻ እንዲሆኑ ነው የምንፈልገው። በየትኛውም በድርጅት የበላይነት እንዲዘወሩ አንፈልግም። ስለዚህ በዚህ ደረጃ ክሊር የሆነ ነፃነት የላቸውም ተቋማቱ። በአንዳንድ ቦታዎች እንደሚሰማው ግን ከሌ በከሌ የተቀየረ የሚባለው ስሜት በእውነት የለንም እኛ። ምክንያቱም አንዳንድ ጊዜ እውነትን እውነት ማለት አለብን። አንዳንድ የምናያቸው ቅድም እንዳልከው እናንተ ናችሁ የሄዳችሁ እነሱን ይመጡ እስኪባል ድረስ ኢትዮጵያዊ ስሜት ያለው ድርጅት የሚያቀነቅነውን የሚናገሩ ሰዎች ናቸው የመጡት ወደፊት እና፣ በዚህ ሁኔታ አንደኛ በጣም ጠዋት ነው እንደዚህ ብሎ ለመፈረጅ፣ ሁለተኛ ደግሞ ጥሩ የሚናገሩ የሚናገሩትን የሚያደርጉ ሰዎች ናቸው እና ለለውጡ ይጠቅም ዘንድ መልካም መልካሙን ብናይ የተሻለ ነው ባይነኝ። አመሰግናለሁ። እንግዳችንን ከማይሰማው ኢህአደግ ሰሚ ጆሮ ያለው ኃይል ወጣና እነሆ የመላውን የኢትዮጵያ ሕዝብ ፍቅር አሸነፈ ነው ነው ያሉት አቶ የሸዋስ ጥቅስ ጥቅስ ነው። እናመሰግናለን። ንግግራችሁ፣ ውይይታችሁ የሚቀጥል ይመስላል። ይቀጥላል፣ ሰኞና ከዚያ በሚቀጥሉት ቀናት እንደዚሁ እናነሳለን። በጣም ብዙ ጉዳዮች ያነሳ ነው፣ ብዙ ነው የገመገሙት፣ ትንታኔ የሰጡት አቶ የሸዋስ በጉባኤው ሂደት ላይ፣ በአቋም መግለጫው ላይ፣ በሊቀመንበሩ የዛሬ ንግግር ላይ። ከዛ በተጨማሪ የኢህአደግን ቃል አቀባይ አቶ ፈቃዱ ተሰማንም አግኝቻቸው ነበር። እሳቸውም ዝግጁ ናቸው ማብራሪያ ለመስጠት። ሐዋሳ ግን የገዢ ፓርቲው ጉባኤ የሚካሄድባት ከተማ እስካትመስል ድረስ የስልክ ግንኙነት በጣም የተበላሸ ነው። ሪፖርተሮቻችንን እንኳን ማግኘት በጣም ነው የተቸገር ነው እና በዚህ ምክንያት ላገኛቸው አልቻልኩኝም ከአንድ ጊዜ ከተገናኘን በኋላ ስለዚህ እሳቸውንም እንደዚሁ ይዤ መለሳለሁኝ። በነገራችን ላይ ቅድም የጠቅላይ ሚኒስትሩን ወይም የኢህአደግን ሊቀመንበር ንግግር ስናደርግ መጨረሻ ላይ በድምፅ መደራረብ ምክንያት ሳይሰማ ቀርቶ ነበር ፕሮዳክሽን ችሎታ ማነጽ አይደለም። በሳቸው ርቀት ምክንያት በሳቸው ምርቃት እናሰማና ወደሚቀጥለው እንሂድ እንሸጋገር። በጣሪ ኢትዮጵያን አብዝቶ ይባር፣ አመሰግናለሁ። አሜን ብለናል እኛም። ወደሚቀጥለው ቀደም ሲል ወዳስተዋወቅነው ቅንብር እናልፋለን። ከኢትዮጵያ ቀደምት ሴት የሕዝብ ጤና ጥበቃ ባለሙያዎች አንዷ የሆኑት ኢትዮጵያን ጨምሮ በሶስት የአፍሪካ ሀገሮች በእስያም በህንድ ለ30 ዓመታት በኃላፊነት ደረጃ የተሞክሮ ያላቸው እንግዳ ናቸው። በአሁኑ ጊዜ በጡረታ ላይ ያሉት ዶክተር ተዋበች በውጭ ባሉ ባለሙያዎችና በኢትዮጵያ ተቋማት መካከል የእውቀት ድልድይ ለመመስረት የሚጥር ድርጅት መስርተው ይንቀሳቀሳሉ። በስቱዲዮ ያነጋገራቸው ቆንጅት ታዬ ባለፈው ሳምንት የጀመረችውን ዛሬ ታጠቃልላለች። ሌሎች ሀገሮች በውጭ ባሉ ዜጎቻቸው እውቀት ሀብት ተጠቅመው የላቀ ደረጃ ላይ ደርሰዋል። ኢትዮጵያ ያን ማድረግ አለባት። አሁን አመቼ ሁኔታ ተፈጥሯል ነው የሚሉት እንግዳችን። የተለያዩ ሀገሮች ለምሳሌ ህንድ፣ ኮሪያ ቻይና ዳያስፖራ ፕሮፌሽናሎቻቸውን በሚገባ ተጠቅማሉ፣ በሚገባ ። ስለዚህም ነው አሁን ሀያል እየሆኑ ያሉት። እኛም ጋር ያንን ማድረግ እንችላለን። በተለያየ ቦታ ውጭ የሚኖሩ ፕሮፌሽናሎችን ባነጋገርኩ ቁጥር ያገኘሁት ሪስፖንስ ይሄ ነው መስራት እንፈልጋለን። ኮንትሪቢዩት ማድረግ እንፈልጋለን። ዊ አር ሬዲ ግን ስልት አለ ወይ? በምን አይነት ነው የምንመጣው? መምጣቱ ብቻ ሳይሆን እዛ ያሉት ተቋሞች በአግባቡ ይህንን እውቀት ሀርነስ ለማድረግ የሚያስችል ስትራቴጂ አላቸው ወይ? ምክንያቱም ከዚህ ሄደው እዛ ቁጭ ብሎ መዘጋጀት ያለበት ጉዳይ አይደለም። እጅ ለእጅ መሄድ ያለበት ጉዳይ ነው እና አባይድ እነኚህ ሁለቱ ጉዳዮች ላይ ትኩረት እየሰጠ ነው እየተንቀሳቀሰ ያለው ና ስንጀምር፣ የዛሬ አስራ ሁለት ዓመት ቀድም እንዳልሱ ይህ ሀሳብ እንግዳ ነው። ዳያስፖራ ሲባል ሁልጊዜ ኢንቨስተር ነው የሚመስለው፣ እና ዳያስፖራ ከተባለ በኢንቨስትመንት ረገድ ላይ ነው የነበረው። ነገር ግን ብዙ ግፊት እየተደረገ አሁን ዳያስፖራ ፖሊሲ ወጣ። ዳያስፖራ ፖሊሲ ውስጥ ስለ እውቀት ያለው ዳያስፖራ የተጠቀሰ ንት ሁኔታ የተለየ ክፍል አለው። አሁንም ደግሞ ከሱ በተጨማሪ ደግሞ የዳያስፖራው የእውቀት ዳያስፖራውን እንዴት መጠቀም ይቻላል የሚል መመሪያ እንዲወጣም ተደርጓል። ከውጭ ጉዳይ ሚኒስቴር ጋር በቅርብ አብረን እንሰራለን። እኛ አብረን የምንሰራው ሳይንስና ቴክኖሎጂ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ የጤና ጥበቃ ሚኒስቴር ና ትምህርት ሚኒስቴር ጋር ነው ሌሎቹን ሚኒስትሮች አብረን አንሰራ ማለት ሳይሆን፣ ግን ፎከሳችን እነኚህ ሚኒስትሮች ላይ ነው። ሌላው ይሄ እንግዲህ ውጭ ያሉቱ ተለይቶ ከታወቀ ን አገራችን የምትፈልገው ምኑን ነው የሚለውን ደግሞ አገር ውስጥ ካሉ ተቋማት፣ አገር ውስጥ ካሉ ኃላፊዎች ምሁራን ያ ከታወቀ በኋላ ይሄንን አይነት ባለሙያ በዚህ ጊዜ ለይሄን ያህል ጊዜ እንፈልጋለን ብሎ ለይቶ ማፕ ከተደረገ በኋላ ን ይሄንን ስሙዝሊ ለማቀናጀት ለማድረግ ይቻላል። ሌላው አሁን ለምሳሌ የኢንዱስትሪ መንደሮች እየተባለ በተለያየ ቦታ የእውቀት የሚፈለግበት መስክ በጣም በጣም እየሰፋ ሄዷል እና ስለዚህ ያ አገሪቱ ያሉት ተቋማት ምንድን ነው ከውጭ ካለው ፕሮፌሽናል የሚፈልጉት የሚለውንም ለይቶ ማወቅ ያስፈልጋል እና ያንን አብሮ ማቀናበር። ይህንን እንግዲህ ሌሎችም ሀገሮች ሰርተውታል፣ ሌላ ጋር ሰክሰስፉል ሆነዋል። እኛም ጋር ሰክሲድ የማናደርግበት ምክንያት የለም። የኢትዮጵያዊ ፕሮፌሽናል ውጭ ያለው ፓሽን በጣም በጣም በጣም ጠንካራ ነው፣ በተለይም በመሪ ደረጃ አሁን እንዲህ አይነቱን ጥሪ እያደረጉ ባሉበት ጊዜ እውነት ነው። ስለዚህ ነው አባይ በዚህ ጉዳይ ላይ ብዙ ነገር የሚያጠናን ስለሆነ አሁን በሀገራችን ውስጥ ያለው ሁኔታ በጣም በጣም እየተመቻቸ ነው ያለው እና በቅርብ ጊዜ ውስጥ ይህ አሁን የምንለውን ስልት ዘርግቶ ውጭ ያሉ ባለሙያዎቻችንን በአግባቡ በተለያየ ዘዴና ስርዓት መጠቀም ይቻላልና ለእኛ ትልቅ ጊዜ ነው፣ አመቺ ጊዜ ነው። እርግጠኛ ነኝ። ደግሞም የዶክተር አብይ አመራር ይህንኑ ጥሪ ሲያረግ ስለነበረ እንዲህ አይነቱን እውቀት እንዲህ አይነቱን ፍላጎት እንደሚጠቀሙበት እርግጠኛ ነኝ። ጠቅላይ ሚኒስትሩ ለጉብኝት የመጡ ሰሞን እንደዚሁ እና ነጋግር ነበር። ተመልሰው ይሄዳሉ ወይ ተመልሰች ትሄጃለሽ ወይ ሀገራችሁን አገልግሎ ተብሎ ጥሪ እየተሰማ ነው እያልን ስንጠይቅ፣ አንዲቱ በሪል ስቴትና በፋይናንስ ሙያ ላይ የተሰማራች ሴት በአጋጣሚ ብቻዋን ነው ልጅ የምታሳድገውና ነቅሎ መሄድ አቅምም ባይኖር በርቀት ልክ አሁን እርስዎ እንዳሉት ሁሉ ሰው ተመልሶ መግባት የለበትም በርቀት መደረግ የሚችሉ የእውቀት ሽግግሮች ሊኖሩ የእውቀት ድልድይ መሆን ይቻላል የሚለውን ስታነሳ ነበር። እውነት ነው። አሁን በተለይ የዳያስፖራ ስትራቴጂ ከሌላው ስትራቴጂ የሚለየው ሪኮግናይዝ የሚያደርገው ምንድነው፣ ፕሮፌሽናሎችን ባሉበት ቦታ ሆነው እንዴት አድርገው ለእውቀታቸውን ለማካፈል ይችላሉ ነው። እንደተባለው ሁሉም ሰው ነቅሎ ሊሄድ አይችልም። ያም ደግሞ መሆንም ያለበት ጉዳይ አይደለም። ስለዚህ የተለያዩ አካሄዶች አሉ የተለያዩ። አንዳንዱ ለምሳሌ ሰባቲካል ሊባል አንድ አመት ሊወስድ ነው። በዚህ ጊዜ ውስጥ በዚህ ሙያ አገልግል ፈልጋለሁ ይላል። አንዱ ለወር ወይም ደግሞ ለሁለት ወር ብቻ ነው አቬይለብል የሆንኩት በዚህ አመተ ምህረት ብሎ ይላል። ምክንያቱም ያለው ፕሮፌሽናል እዚህ ስራ ላይ ነው ያለው። አሁን ስራ ፈቶ የተቀመጠ የለም። ስለዚህ ያ ከስራው ጋር ኑሮም አለው፣ ልጆችም አሉ፣ ቤተሰብም አለ፣ ህይወትም አለ። ስለዚህ ያንን እንደዚሁ ብድግ አድርጎ ትቶ መሄድ ሳይሆን አሁን ሁኔታዎቹ እየተመቻቹ ስለሆነ አገር ውስጥ ያሉት ድርጅቶችና ተቋሞች ይሄን እድል በአግባቡ ለመጠቀም እንዲቻል በዛም በኩል ዝግጁነቱ በመንግስትም በተለያዩ ተቋማትም እንደ አባይድ ባሉ ድርጅቶችም ግፊቱና ቅስቀሳው ይቀጥላል። እዛም ያሉት ድርጅቶችና ተቋሞች አሁን አንድ ሰው ዛሬ ሊሄድ ነው እና ተቀበለኝ ብሎ ቢል እዛ እየተካሄድ ያለ ፕሮግራም አለ። ስለዚህ እዛ ፕሮግራም ውስጥ ዝም ብሎ ሰብሮ ዘው ብሎ መግባት አይቻልም። ስለዚህ ቅድመ ዝግጅት ያስፈልጋል፣ እቅድ መውጣት ያስፈልጋል። ከዚህ ምንድን ነው የምናገኘው? እንዴት ነው መለኪያችን ሰክሲድ የምናደርግበትና ማናደርግበት የሚለውንም ለይቶ ማወቅ ያስፈልጋልና ያ ሆምወርክ መሰራት አለበት። ያንን ሆምወርክ አባይድ ከተለያዩ ሀገር ውስጥ ካሉ ድርጅቶች ጋርም ውጭ ከሚኖሩ ድርጅቶች ጋርም ከኤምባሲዎችም ጋር በመሆን ይህንን ስራ ለመስራት በሙሉ ዝግጁነት ተንቀሳቅሶ እየሰራ ነው። አሁን ምላሹ ምንድን ነው እስካሁን ያገኙት? እስካሁን ፈቃደኝነቱ አለ ግን ስርዓት ያለው ፕሮግራም አልወጣም። ማን ነው ምን አይነት ባለሙያ ነው የሚፈልገው የሚለውን የኒዱ በደንብ ክሊርሊ አሴስድ ሆኖ አልወጣም። ኒዱ ክሊርሊ አሴስድ ሆኖ እንዲወጣ መደረግ አለበት። እንግዲህ ሪሶርሱን የዳያስፖራ ኖሌጅ ሪሶርስ ምንድን ነው የሚለውን ካወቅን አገር ውስጥ ያሉ ተቋማት ምን አይነት እውቀት ነው የሚፈልጉት የሚለውን ካወቅን፣ በምን አይነት ይህንን ልውውጡን ለማካሄድ እንችላለን የሚለውን ስልቱን አንድ ስልት ብቻ ሳይሆን የተለያዩ ስልቶችን በማቀነባበር ያንን ለይቶ አውጥቶ ዘን ይህንን እድሉን እየተከፈተ መጀመሪያ ቀስ እያለ ን ወደፊት እንደ አንድ የተለመደ አሰራር እንጂ የተለየ ስራ ሆኖ የማይታይ እንዲሆን በማድረግ ያንን ውጭ ያለውን የእውቀት ሪሶርስ ሀርነስ ማድረግ ያስፈልጋል። ውጭ ያለው ደግሞ ወጣትም አለ። የብዙ አመት ልምድ ያካበቱ በጡረታ ላይ ያሉም በጣም ትልልቅ አዋቂዎች አሉ፣ ታዳጊዎች አሉ። እነኝህንም ሁሉ ነው የሚመለከተው። ታዳጊዎቹ አገር ውስጥ ካሉ ታዳጊዎች ጋር አብሮ በመገናኘት መተዋወቁም አንድ ራሱን የቻለ ነው፣ እውነት ነው። እኔ በጣም በጣም ትልቅ ተስፋ ነው የሚታየኝ። ለዚህም ነው ይህንን አስራ ሁለት አመት ይህንን ጉዳይ ቀላል አይደለም፣ አስቸጋሪ ነው። ግን እኛ ካልሰራ ነው ማን ይሰራዋል? ስለዚህ እኔ ራሴን ለዚህ ዝግጁ አድርጌ ሪሶርሴን ሁሉ የኔ የኔ ዴይ ቱ ዴይ ኢንጌጅመንት በአብዛኛው በዚህ ላይ ነው። በውጭ ያለው ማህበረሰብ እስካሁን ምን አይነት ምላሽ ሰጥቷል ለዚህ? እስካሁን እኮ እየተካሄደ ነው ማለቴ እንደዚህ በማሲቭ ባይሆንም ለምሳሌ ለንደን ውስጥ ያሉ የግሎባል ኖሌጅ ኤክስቼንጅ ኔትወርክ በሚል ራሳቸውን አደራጅተው ለንደን ያሉ ምሁራን ከኢትዮጵያ ተቋማት ጋር አብረው እየሰሩ ነው። ፒፕል ቱ ፒፕል እንደዛ ጊዜው አብረው ይሰራሉ። ኢትዮጵያን ፊዚክስ ሶሳይቲ ኖርት አሜሪካ ይሰራል። በጣም በርካታ አሄድ የሚባል ድርጅት አለ ካናዳ። እነሱ እነሱ እየተካሄደ ነው። አሁን እኮ በትንሹ እየተካሄደ ነው። ያንን አሁን ማጉላት አለብን ነው። አንዳንድ ጊዜ ብዙ እንቅፋቶች አሉ። እነኚ ይሰራሉ ብለን ብንልም ብዙ ቅፋቶችን አልፈው ነው የሚሰሩት። ስለዚህ አሁን ስሙዝ በሆነ መንገድ ይሄ ነገር የኢትዮጵያ አንዱ እድገትና የልማት ስትራቴጂዋ ዲያስፖራውን መጠቀም ነው በሚል የእውቀት ዲያስፖራውን መጠቀም ነው በሚል ለዛ አግባብ ያለው ያሰራር ስልት መዘርጋት አለበትና ስለዚህ አሁን እኛም አባይድም የሚለው አሁን አድራሻ ተዋለኝ። በዚህ የሚቻል ከሆነ በዚህ ውይይታችን መጨረሻ ላይ በእነዚህ አድራሻዎች ኮንታክት ብንደረግ በአግባቡ በተቻለ ፍጥነት መልስ እየሰጠን አገር ውስጥ ካሉ ድርጅቶችም ጋር ተገናኝተን ውይይት አካሂደን ይህንን ምቹ ሁኔታ የውጭ ጉዳይ ሚኒስቴርም፣ ትምህርት ሚኒስቴርም፣ ጤና ጥበቃ ሚኒስቴርም ና ሌሎች ሚኒስቴር መስሪያ ቤቶችንም አብሮ እንዲሳተፉ በማድረግ ይህንን ስራ በሀገር አቀፍ ደረጃ ለማስፋት እስካሁን ችግር አለ፣ በዚህም በኩል ችግር አለ፣ እዛም ችግር አለ። የምናውቃቸው ችግሮች ናቸው። አሁን እነኛን ችግሮች ኦቨርካም እያደረግን ስለሆነ በሩ እየተመቻቸ እየተከፈተ ነውና፣ ና ላስቲንግ በሆነ መልክ መስራት ይቻላል ነው። አሁን የት ልሄድ ምን ላድርግ ብሎ ችግር ውስጥ ያለ አለ። ምክንያቱም ስለዚህ ስለአባይ ድርጅት ሰምቶ ማያውቅ በጣም ብዙ ሰው አለ። ስለዚህ በዚህ ፕሮግራም አማካይነት ለተወሰኑ ሰዎች ይደርሳል ይሄ መረጃ፣ ማምናለሁኝ። ሌላው ደግሞ ዌብሳይት አለን አባይድ ፎር ኢትዮጵያ ዶት ኦርግ። እዛ ዌብሳይት ላይ መረጃዎችን እንደዚህ ማግኘት ይቻላል። ኢሜላችንም አባይድ ፎር ኢትዮጵያ አት ጂሜል ዶት ኮም ነው። የአባይድ አንዱ አድቫንቴጁ ምንድን ነው? ቤዙ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ካሉ ተቋማትና ድርጅቶች ጋራ ቅድም ያልኳቸው መስሪያ ቤቶችም ጋራ አብረን በመሆን ይህንን ሀገራዊ ጥሪ በአግባቡ ተግባራዊ ለማድረግ እና ኢትዮጵያ ከልጆቿ ከተማሩ ልጆቿ ሀገር ውስጥም ካሉ ውጭም ካሉ ማክሲመም ሽከን ጌት ሃርነስ ለማድረግ ቢቻል ዘን ይህን ያለንበትን የእድገት እንቅስቃሴ ያፋጥንልናል እና ወደተሻለውን ያህል ብታተርፍ እና ብትጠቀም እንድትጠቀም ለማስቻል ነው። ኢትዮጵያ ቢሮአችን አዲስ አበባ ዩኒቨርሲቲ ስድስት ኪሎ ግቢ ውስጥ ነው። ሌሎች ሀገሮች ምን አትርፈዋል? ከዳያስፖራ አዋቂዎቻቸው የሚለውንም መልሶ መነጋገሩ ጥሩ ይመስለኛል። እውነት ነው። ምክንያቱም አባይድ ሲነሳ ይህንን ጉዳይ ብሎ ሲነሳ የሌሎችን ሀገሮች ልምድ በማየት ነው። ሩዋንዳ በጣም ብዙ ነገር እያደረጉ ነው። ከዳያስፖራዎቻቸው ጋር በቅርብ ይሰራሉ። ስልት ኦልሬዲ ለኢትዮጵያ የሚመችና የሚጠቅመውን ስልት መዘርጋት ይቻላል። ብዙ ስራ ተሰርቷል። አሁን ይሄኛው የመጨረሻው ኦፖርቹኒቲ መከፈቱ ጠቅላይ ሚኒስትሩ ያደረጉት ጥሪ በዛ የተነሳሳው ባለሙያ በሞላ ይህንን ለማመቻቸት ምንናርግ በሚለውም ውይይት አብሮ መሳተፍና የተሳካ እንዲሆን ለማድረግ ኢትዮጵያ ብዙ ምሁሮች ከሀገር ውጭ እንዳሏት በአለም ውስጥ ይታወቃል። ዝም ብሎ ደግሞ ምሁር ሲባል ቶፕ ኖች የሆኑ ለአለም ትልቅ አስተዋጽኦ እያደረጉ ያሉ ምሁራን አሉ። አገራቸውን ለማገዝ ሁለት ሶስት ጊዜ እጥፍ ፍላጎት ላደስታላቸው እውነት ነው። ስለዚህ ያንን ሀርነስ ለማድረግ እንዲቻል ነው። ዶክተር ተዋበች እንግዲህ ይህንን ሁሉ ለማድረግ ቀደም ሲልም ወደ ውይይቱ ስንገባ ነካ አድርጌው ነበር የሴቶችና የህጻናት ጤንነት ባለሙያ ተሟጋች እንደመሆኑ አሁን ደግሞ በውጭ የተበተነው ተመልሶ ሀገሩን ባይመለስም ደግሞ ባለበትም ሆኖ እውቀቱን ማካፈል የሚችልበትን መንገድ በማመቻቸት ረገድ እየሰሩ ነዎትና ለዚህ ሁሉ ሰላም ቻቻል ወደፊትን ማየት ምን ያህል አስፈላጊ እንደሆነ እንደ በእርስዎ አስተያየት? ይሄ በጣም በጣም መሰረታዊ የሆነ ነገር ነው። ሰላም ከሌለ ምንም ነገር ማድረግ አይቻልም። ለሁሉም መነሻው ሰላም ነው። ሌላው ደግሞ ሰላም በእጃችን ነው። ቅድም እንዳልሽው መቻቻል፣ መረዳዳት፣ መግባባት፣ ለአንድ አላማ አብሮ መነሳት አስፈላጊ ነው። ትልቁም ደግሞ የሰብአዊ መብትም መከበር ዋና ወሳኝ ነገር ነው። ስለዚህ የሰብአዊ መብት መከበር ማለት ከሩቅ ያለ ነገር አይደለም። እኔ ያንቺን መብት ካከበርኩ፣ አንቺ እኔን መብት ካከበር የሁለታችን እድገት የጋራ እድገት ነው ብለን ካመን ሁለታችን በሰላም ከኖርን ልናድግ እንችላለን የሚለውን አላማ ይዘን ከተነሳን ከእኔ ከአንቺ እዚህ ውስጥ ካለ ከእያንዳንዳችን ይሄ ሀሳብ መበልጸግ እና ገፍቶ መሄድ አለበት። አለበለዚያ ሰላም ከሌለ ምንም ነገር አይኖርም። አለመኖር ብቻ አይደለም አሁን ስታትስኮ ይሆናል ማለትም አይደለም ወደ ኋላ መሄድም ይመጣል። ስለዚህ ይሄ ሁሉ የተደረገው ጥረት ኢትዮጵያ እስካሁን ድረስ የታገለች የደረሰችበት የእድገት ደረጃ ወደፊት ምን ልትደርስ ትችላለች ተብሎ የሚታሰበውና የሚታለመው ሁሉ ዋና ቁልፉ ሰላም ነው። ስለዚህ እያንዳንዳችን የሰላም ሐዋርያ መሆን አለብን። ስለ ሰላም አስተማሪ፣ ሰባኪ ስራዬ ብሎ አቀንቃኞች መሆን አለብን። ሰላም ከሌለ ምንም ማድረግ አይቻልም። ልጅ ትምህርት ቤት ሊሄድ አይችልም። ሊከተብ አይችልም። የጤና ባለሙያው የጤና አገልግሎቱ ጋር ሊደርስ አይችልም። ውሃ በአግባቡ ጤናማ የሆነ ውሃ ለማግኘት አይቻልም። ስለዚህ ለሁሉም ነገር እንዳልኩሽ መሰረቱ ዘ ፋውንዴሽን የአንድ ቦታ የአንድ ሀገር ሰላም እና መረጋጋት መኖር ነው በመቻቻል ይህንን አገር አገራችንን ወደሚቀጥለው የእድገት ደረጃ ለማድረስ የላቀ ቦታ ለማድረስ እየተመካከሩ እየተግባቡ፣ በእልህ በመፎካከር አይነት ሳይሆን ሰላማዊ በሆነ የእድገት ፉክክር እያደረጉት ዛሬ እንዲህ ተደርጓል፣ ነገ ይሄ መሆን አለበት፣ አገራችን እዚህ ደርሳለች፣ ወደዛ መድረስ አለብን በሚል ሰብዓዊነትን የተላበሰ የሰላም እና የእድገት አካሄድ መሄድ አለብን። በጣም አድርጌ አመሰግናለሁ ዶክተር ተዋበች ቢሻው። እኔም ለተሰጠኝ እድል በጣም አመሰግናለሁኝ። ይሄ እድል ለአባይድ በጣም በጣም ከፍተኛ ና ወደሚቀጥለው ቦታ ወደምናስበው ቅር የሚያንደረድረን ነው። በውጭ ያሉ ኢትዮጵያውያኖችም ሀገር ውስጥ ያሉ ተቋማትም ባለ ውቀት ዲያስፖራውን ለማሳተፍ የሚያስቡት ይህንን እድል እንዴት አድርገን አመቻችተን ተግባራዊና እውን እናድርግ የሚለው ላይ ሁሉም የበኩሉን አስተዋጽኦ እንዲያደርግ እንዲተጋ ምኞቴና እምነቴ ነው እና ነው ጥሪው ብዙ ሰሚ እንደሚያገኝ እርግጠኛ ነኝ። በጣም አድርጌ አመሰግናለሁ። ቆንጅትንም እንግዳውንም አመሰግናለሁ። የማጠቃለያ አጥር ያለ ዜና አዋሳ ከተማ ሲካሄድ የሰነበተው 11ኛው የኢህአደግ ጉባኤ ሲጠናቀቅ ጠቅላይ ሚኒስትር ሆነው የተመረጡት ዶክተር አብይ አህመድ በድጋሚ እንዳገለግል ስለመረጣችሁኝ ያመሰግናለሁ። ተፎካካሪ ፓርቲዎችም ለሀገር አንድነትና ለህብረት ትጉ ሲሉ አሳስበዋል። የዩናይትድ ስቴትሷ ቀዳማዊት እመቤት ሜላኒያ ትራምፕ ዛሬ ግብጽ ሲገቡ ፕሬዚዳንቱና የፕሬዚዳንቱ ባለቤት አቀባበል አድርገውላቸዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ቅዳሜ ጃፓን ገቡ። ከጠቅላይ ሚኒስትሩ ሺንዞ አቤ እና ከውጭ ጉዳይ ሚኒስትሩ ታሮ ኮኖ ጋርም ተገናኝተዋል። የይግባኝ ሰሚ ፍርድ ቤት ዳኛ የነበሩት ኮቫኖ እንደገና እንዲመረጡ ዛሬ የሴኔቱ ምክር ቤት ውሳኔ ያደርጋል ተብሎ ይጠበቃል። ሮማንያ ውስጥ ጋብቻን አስመልክቶ በተደረገ ውይይት ዛሬ ድምፅ ይሰጣሉ። አድማጮች፣ ፕሮግራማችን እዚህ ላይ ተጠቃሏል። ያስተናገድኳቸው አዲሱ አበበ ነኝ። ደህና አደሩ።